ፈ ወደ ቤቱ ሄደና ተመለሰ። ወደ ቤቱ ሄዶ ተመለሰ። ልጁ ትምህርት ቤት ገባና ወጣ። ልጁ ትምህርት ቤት ገብቶ ወጣ። አስተማሪው ከክፍሉ ወጣና ሄደ። አስተማሪው ከክፍሉ ወጥቶ ሄደ። ስለ መኪና አየና ነገረኝ። ስለ መኪና አይቶ ነገረኝ። መጽሐፌን የትምህርት ቤት አደረስሁትና ተመለስሁ። መጽሐፌን የትምህርት ቤት አድርስቸው ተመለስሁ። ጥሩ ነሽን ስኒማ ቤት አደርሳት እናመለሳለሁ። ጥሩ ነሽን ስኒማ ሲኒማ ቤት አድርሻት እመለሳለሁ። ከበደን ፈለግሽና አገኘሽው። ከበደን ፈልግሽ አገኘሽው። አባቱን አየና ወደ አገሩ ሄደ። አባቱን አይቶ ወደ አገሩ ሄደ። ከአባትና እናቴ ጋር ራቴን በላሁና መጣሁ። ከአባትና እናቴ ጋር ራቴን በልቼ መጣሁ። ነገ ከእርስዎ ጋር ምሳ እበላና ወደ ከተማ ሄዳለሁ። ነገ ከእርስዎ ጋር ምሳ በልቼ ወደ ከተማ ሄዳለሁ። ልጅህን ያዝኸውና ወደ አሜሪካ ሄድህ። ልጅህን ይዝኸው ወደ አሜሪካ ሄድህ። አስተማሪው ጋዜጣ ነበበና ስለ ውጭ ጉዳይ ሚኒስቴር ነገረን። አስተማሪው ጋዜጣን ብቦ ስለ ውጭ ጉዳይ ሚኒስቴር ነገረን። ሲጃራ ጭስንና ከቤታችን ወጣን። ሲጃራ ጭስን ከቤታችን ወጣን። ከመኪናቸው ወጡና አንድ ነገር ለከበደ ሰጡት። ከመኪናቸው ወጥተው አንድ ነገር ለከበደ ሰጡት። ትምህርታቸውን ይማሩና ወደ አገራቸው ይመለሳሉ። ትምህርታቸውን ተምረው ወደ አገራቸው ይመለሳሉ። ባለፈው ሳምንት መጣን መጣንና ገንዘብ ሰጠን። ባለፈው ሳምንት መጥተን ገንዘብ ሰጠን። ነገ መጣና ገንዘብ እሰጣለሁ። ነገ መጥቼ ገንዘብ እሰጣለሁ። ቁርሱን ይበላና ይመጣል። ቁርሱን በልቶ ይመጣል። መኪናዋን ትይዝና አባቷን ለማየት ትሄዳለች። መኪናዋን ይዛ አባቷን ለማየት ትሄዳለች። ስለ አሜሪካ የውጭ ጉዳይ ሚኒስቴር ትምህርት ቤት እጠይቅና እነግራችኋለሁ። ስለ አሜሪካ የውጭ ጉዳይ ሚኒስቴር ትምህርት ቤት ጠይቄ እነግራችኋለሁ። እሀኪም ቤት ይሄድና ይመለሳል። እሀኪም ቤት ሄዶ ይመለሳል። አንድ ጊዜ ትመጣና ትሄዳለህ። አንድ ጊዜ መጥተህ ትሄዳለህ። አድራሻዬን ይፈልግና ያገኘዋል። አድራሻዬን ፈልጎ ያገኘዋል። ወደ አዲስ አበባ መሄዱን ላክስቱ ነገረና ሄደ። ወደ አዲስ አበባ መሄዱን ላክስቱ ነግሮ ሄደ። ወደዚህ መምጣቱን ለልጁ ነገረና መጣ። ወደዚህ መምጣቱን ለልጁ ነግሮ መጣ። አባትና እናቱን ወደ ትምህርት ቤት ጠራና ስለ ትምህርት ቤቱ ነገራቸው። አባትና እናቱን ወደ ትምህርት ቤት ጠርቶ ስለ ትምህርት ቤቱ ነገራቸው። የእናቷን ወደ አሜሪካ መምጣት አወቀችና ወደ አዲስ ከተማ ሄደች። የእናቷን ወደ አሜሪካ መምጣት አውቃ ወደ አዲስ ከተማ ሄደች። እቃቸውን አስገቡትና ወደ ምግብ ቤት ሄዱ። እቃቸውን አስገብተው ወደ ምግብ ቤት ሄዱ። ወደ ሱቅ ሄደችና አንድ ነገር አየች። ወደ ሱቅ ሄዳ አንድ ነገር አየች።